ኢኮኖሚው አለ በባህር ዳር ከተማ የተቋቋመው ዳንቴ ፋብሪካ ባለፈው ሳምንት የመጀመሪያውን ጥንድ ካልሲ ለማምረት ከመብቃቱ በፊት መስራቹ ኑርልኝ ዘላለም በያዘው ውጥን ጓደኞቹ እምነት አልነበራቸውም። የግል ስራውን አቋርጦ የራሱን ኩባንያ ለመመስረት ሲነሳ ባለቤቱን ጭምር ተስፋ አስቆርጦ ነበር። ከጓደኞቼ በቃ ኑርልኝ ያበደ ሀሳብ ይዞ ነው በሀሳብ እየነው ለላ አሉ። ሁለት ጓደኞች ብቻ አልሸሹኝም። አልፎ አልፎ እየመጡ የቤት ኪራይ እየከፈሉ የሻይ የቡና እየሰጡ የሄዱ ነበር። ሚስቴ መሀል ላይ ሲንግ ሳር ጌቲንግ ቻሌንጅ አንድ ልጅ አለ። የእሷ ደሞዝ ለእኛ ቤት ምንም አልነበረም። ከእኔ ገቢ አንጻር በእሷ ደሞዝ ብቻ መኖር ሲጀመር፣ አንድ አመት ለመቋቋም ሞከረች። ልጁ ግን ትምህርት ቤት ላይ እየደረሰ ሲሄድ ሸዋፍ ፍሬት ማደግ ጀመረች። ኑርልኝ ተወልዶ ያደገው የሁለተኛ ደረጃ ትምህርቱንም ያጠናቀቀው በባህር ዳር ከተማ ነው። አዲስ አበባ ዩኒቨርሲቲ ከተማረ በኋላ በፌዴራል ዋና ኦዲተር ቢሮ በኢትዮጵያ ምርት ገበያና በቱርክ የጨርቃ ጨርቃ አምራች ኩባንያዎች በሙያው ሰርቷል። ከተቀጣሪነት ወደ ፋብሪካ ባለቤትነት ያደረገው ሽግግር የሚጀምረው የመኖሪያ ቤትና የግል መኪናውን ከመሸጥ ነው። ባህርዳር ላይ አባታችን ያወረተን አንድ ቤት ነበረ። እሱ ቤት ነው የተሸጠው። መኪና ነበረኝ ምጠቀምበት፣ እሱ ነው የሸጥኩት። አንድ ልጅ አለች፣ ስድስት ሰባት ሺህ ብር የቤት ኪራይ ይከፍላለ። ሚስቴ አንድ የሚዲ ላይ ትሰራለች። ስራ ቋርጬ፣ ቤት ተሽጦ፣ መኪና ሽጪ፣ በሙሉ እዚህ ላይ ገብቶ ክራይስ ሲገጥም የቤት ኪራይ መክፈል አልችልም ነበር። ቢሮ የት ጋ ነበረ መሰለ? ግብርና ሚኒስቴር ፊት ለፊት ላይ ፍሪ ዋይፋይ ነበረ። እዚያ ላይ ድንጋይ ላይ ቁጭ ብዬ ነው ከእነ አዲስ ጋር የምናወራው፣ ምክንያቱም ካርድ መሙላት ስለማልችል። ኑርልኝ ለዶይቼ ቬለ እንደተናገረው ካልሲ የሚያመርት ፋብሪካ ለማቋቋም የንግድ ፈቃድ ያወጣው ከሶስት ዓመታት በፊት ነበር። ለስራው የሚያስፈልገውን ቦታ በባህር ዳር ከተማ የተከራየው ወጣት የኢትዮጵያ ልማት ባንክ ሊዝ ፋይናንሲንግ በተባለው አሰራር ለኑርልኝ በሚሰጠው ብድር ለማምረቻ የሚያስፈልጉትን ማሽኖች ሙሉ ወጪ ሊሸፍን ውል ነበራቸው። መቶ ፐርሰንት እነሱ ማሽኑን ሶርስ ያደርጋሉ። የስራ ማስኬጃውን እኛ ይዘን እንነሳለን። በዚህ ኬስ ሴናሪዮ እኔ ቱርኮች ፋክተሪዎች ላይ ሮው ማቴሪያል በብድር የሚሰጡ የሚሉኝ የስራ ማስኬጃውን ሳፖርት የሚያደረጉኝ ነበሩ ነው ኤንቢቲቪን ምን አደረጉት? መቶ ፐርሰንት ሊዝ የነበረውን ትንት ፐርሰንት ኮንትሪቢሽን አሉ። ትንት ፐርሰንት ኮንትሪቢሽን ሲሉ ሰማኒያ ፐርሰንት ከባንኩ ሆነ ሀያ ፐርሰንት ከእኔ ሲሆን የኔን የስራ ማስኬጃ ሁሉንም ነገር ማን ወሰደው? ባንኩ ወሰደው ማለት ነው። ያኔ የመጋዘን ስራ ይመሰል አልቻልኩም። የአንዳንድ ስራዎችን ወደዚህ ወደዚያ ሙብ እያደረግን ሜል አልቻልምን ዘዲሌ ለአንድ አመት አፕሮብ ለማድረግ ብድሩን መጀመሪያ ዛን ከተነሳ ነው በጀት ከአንድ አመት በኋላ የዶላር ቫሪሽን ሲፈጠር ከሀያ አንድ ብር ወደ ሀያ ሰባት ብር ሀያ አምስት ብር ሲገባ የማሽን ሳፕላይሪ ቻይና ሀገር ያለው ዘገያችሁ ብሎ ዋጋ ሲጨምር ሚዛን ከተነሳ ነው። ኮስ ዋሪ አደረገ የአንድ አመት የመጋዘን ኪራይ ሰላሳ ሰላሳ ሺህ ብር እንዲሁ ስንከፍል ቆየን ማለት ነው። ወደ ሶስት መቶ ስልሳ ሺህ ብር ጓደኞቹ ኑርልኝ የአበደ ሀሳብ ይዞ እየነሆለለ ነው ያሉት፣ ይሄኔ ነበር። ይህ ሁሉ ሲሆን ፋብሪካውን ስራ የሚያስጀምሩት ማሽኖች ከኑርልኝ ዘንድ አልደረሱም። ስለዚህ አጋር መፈለግ ነበረበት። የካልሲ ፋብሪካዎችን ጨምሮ በተለያዩ የስራ ዘርፎች የተሰማሩ አስር ኩባንያዎችና ግለሰቦች ከ30 እስከ 50 በመቶ ድርሻ ወስደው በሽርክና አብረውት እንዲሰሩ አማከረ። ሀሳቡን ያደመጡ አብረውት ለመስራት ፈቃደኛ እንደነበሩ የሚያስታውሰው ኑርልኝ እንደሚለው ያኔ በአገሪቱ የነበረው ቀውስና አለመረጋጋት ደፍረው በባህር ዳር ኢንቨስት ለማድረግ አላስቻላቸውም። ይህኔ ነበር ኑርልኝ በፋና ቴሌቪዥን በሚተላለፍ የስራ ፈጣሪዎች ውድድር ወደ የሚመለከታቸው አቶ አዲስ አለማየሁ ዘንድ ሊንክድኢን በተባለው የባለሙያዎች ማህበራዊ መገናኛ ዘዴ መልእክት የሰደደው ፕሮጀክቴ በባንክ አሁን አፕሩቭ ተደርጓል። ይህን ያክል ገንዘብ ብሎክ አድግ ተብያለኝ። እኛ ኢኒሽል ይዘን ስንመጣ ስምስት መቶ ሺህ ብር ነበረ። ብሎክ አድጉ የተባልነው አንድ ሚሊዮን አምስት መቶ ሺህ ብር ሆነ። ከያዝኩትም ስምስት መቶ ሺህ ብር ላይ ደግሞ ለመጋዘን ለምናምን ኪራይ ከፍለን ገንዘቡ ወርዷል። ሰው አፕሩቭ የሆነ ብድር ነው ከኛ ጋር ስራ አልኩት። ቢዝነስ ፕሮፖዛልን ለፕራግማ ኮንሰልቲንግ ጋር ካለ ለፕራግማ ላኩኝ ከአስራ አምስት ቀን በኋላ ያናግረዋል አለ። ኤግዛክትሊ ከአስራ አምስት ቀን በኋላ እነሱም ደወሉ። ቢዝነሱን ማውራት ጀመርን። ከነሱ ጋር ሙሉ ዲቴሉን አየሁት። በአክሰፕት ስራው ያዋጣል ብዬ ብቻ ሳይሆን ስራው እንዴት ይሰራል፣ ከየት ይጀመራል፣ የት ያልቃል፣ የት ይደርሳል የሚለውም ብዙ ነገር ከተነጋገርን በኋላ ዘይዶት ሳትስፋይድ ኑርልኝ። የጠቀሳቸው አቶ አዲስ አለማየሁ በመጨረሻ ዳንቴ የተባለው ፋብሪካ ካልሲ ማምረት እንዲጀምር የንግድ ስራ እቅዱን ገምግመው የሚያስፈልገውን ገንዘብ ያቀረቡለት ባለውረት ናቸው። ኑርልኝና ፕራግማ የተባለው የመዋዕለ ነዋይ አማካሪ ኩባንያ በአዋጭነቱ ላይ ከተስማሙ በኋላ የንግድ ስራ እቅዱን ወደ ማስተካከል አመሩ። መቀመጫውን አዲስ አበባ ያደረገው ፕራግማ የመዋዕለ ነዋይ አማካሪ በካዛና ግሩፕ ስር ከሚገኙ ኩባንያዎች አንዱ ነው። የካዛና መስራች አቶ አዲስ አለማየሁ በኢትዮጵያ የግሉ ክፍለ ኢኮኖሚ ከሚታወቁ ግንባር ቀደም ባለውረቶች መካከል አንዱ ናቸው። ሁሉ ነገር ገና አልተነካም ብዬ ነው ማምነው። ማኒፋክቸሪንግ ብትል አግሪካልቸር ብትል አይቲ ብትል ሁሉ ነገር ገና ሀ ብለን የምንጀምር ሀገር ነን። እንደዛ እስከመሆኑ ድረስ የተለያዩ ኦፖርቹኒቲዎች እናያለን። የዘዳነው ኦፖርቹኒቲ ወርሴክተር የለ መርድና ካሊድ የሚባሉ ልጆች አሉ። ፕራግማ ኢንቨስትመንት ኮንሳልቲንግ የኢንቨስትመንት አድቫይዘሪ ፈርም ነው። እሱ የእነሱ ስራ የመጀመሪያ ዱድሊጀንስን ነው። ልጆች ወይ ድርጅቶች እኛ ጋር አፕላይ ሲያደርጉ ዱድሊጀንሱን እንሰራለን። ትውነት ድርጅቱ አለ ወይ ወይ አይዲያ ያዋጣል ወይ፣ ሴክተሩን እናጠናለን። እነዚህ እነዚህ ነገሮች ከተሰሩ በኋላ ከዛ ወደ ወረቀት ስራ እንገባና ኔጎሽሽን ላይ ነው። ምን ያህል ኢንቨስትመንት ለምን ያህል ሲሆን ብለን በዛ መልክ ነው ኢንቨስት የምናደርገው የቴሌቪዥን ስርጭትና ፊልሞችን በክፍያ ለማሰራጨት የተቋቋመው አቬቶል የደረቅ ጭነት ማመላለሻ ኩባንያዎችን ከደንበኞቻቸው ለማገናኘት ያቀደው አክሮስ ኤክስፕሬስ፣ ቃና ቴሌቪዥን እና ካልሲ የሚያመርተው የኑርሊን ዳንቴ ኩባንያ ጭምር በካዛና ግሩፕ ስር ይገኛሉ። በኢትዮጵያ ገበያ ለእንዲህ አይነት ጀማሪ ኩባንያዎች በርከት ያሉ ፈተናዎች ቢኖሩም አቶ አዲስ ኩባንያዎቹ ሁሉንም ተቋቁመው እየሰሩ ነው ሲሉ ለዶይቸ ቬለ ተናግረዋል። ቻለንጅ አለ። አንድ አንድ ሞኖፖሊ ቴሌኮም ኦፕሬተር ነው ያለን። ኔትወርክ ሲቋረጥ ወይ ችግር ሲኖር ሁለተኛ ፕሬሽ ለን ግን ያም ሆኖ ስራ እየሰራ ነው ኔ ይበል ውጭ ሰርቪስ የሚያደርጉ ክላይንት ያላቸው ልጆች ላካቸዋል። የአውትሶርስ ሰርቪስ የሚሰሩ ሶፍትዌር ዲቨሎፕ ስራ የሚሰሩ ሁሉ ነገር እንደ አሪፍ ስከሚ ን እንጠብቃለን። ብዙ ጊዜ እንጠብቃለን ማለት ነው እኔ ሰው አሁኑን ስራውን ጀምረን እያስለማመድን ትሬን የምናደርገውን ትሬን እያደርገን ስራውን መቀጠል ነው ብዬ ስለዚህ አሁን ባለው ሁኔታ ምን መስራት እንችላለን፣ አሁን ባለው ሁኔታ የት መጀመር እንችላለን ብለን ነው እነዚህ ነገሮች። ለዚህ ጥሩ ምሳሌ የሚሆነው የንግድ ፈቃዱ ከወጣ ከሶስት ዓመታት በኋላ ለገጠሙት ፈተናዎች መላ እየዘየደ ባለፈው ሳምንት ማምረት የጀመረው ዳንቴ የካልሲ ማምረቻ ነው። ፋብሪካው ለጎልማሶችና እድሜያቸው ከ8 ዓመት በላይ ለሆናቸው አዳጊዎች በቀን ከ15,000 በላይ ዶዘን ወይም ከ190,000 በላይ የተለያዩ አይነት ካልሲዎችን ያመርታል። ከውጭ ጥሪቃ ለማምጣት ኤክስፖርት ማድረግ አለብህ። የተሻለ ፕሮፊት ለማግኘት ደግሞ ሎካል ላይ መሸጡ የተሻለ ፕሮፊት አለ። ኦልሞስት አርባ ፐርሰንቱን ኤክስፖርት ፕላን አለ፣ ስድሳ ፐርሰንቱን ሎካል ማርኬት ነው የሚሆነው። መርካቶ፣ ባህር ዳር ከተማና ጎንደር አካባቢ ላይ ሶስት ሆልሴለሮች ይኖሩናል ማለት ነው። ኳሊቲ ሮ ማቴሪያል የምናገኘው ከቻይና፣ ከባንግላዴሽ፣ ከቱርክ ከእንደነዚ አይነት ሀገሮች ነው። እኛ ገለ ያሉ ሎካል ሮ ማቴሪያል ብዙ ጊዜ ኳሊቲ አፌክት ያደርጋል ፕሮዳክት ላይ። ኢምፖርት ማድረግ በማንችልበት ጊዜ የዶላር የምንችግር በሚኖር ጊዜ የውጭ ሀገር ኳሊቲ ክሮችን ኢምፖርት የሚያደርጉ ሳፕላይሮች አሉ። ሆልሴለሮች ከነሱ ሪፕሌስ አገን ደግሞ እንጠቀማለን። አሁን በአንድ ሽፍት ነው እየሰራን ያለነው። ኢምፖርት ኦርደራችን ሲደርስ በሶስት ሽፍት እንሰራለን። አጠቃላይ ወደ አርባ አምስት ሰራተኛ አካባቢ ሶርስ እናደርጋለን ማለት ነው በሀያ አምስት ማሽኖች። አዲስ አበባ ተወልደው ኬንያ ያደጉት አቶ አዲስ አለማየሁ የኢትዮጵያ ገበያ እንደ ኑር ሊላሉ ስራ ፈጣሪዎችና ጀማሪ ኩባንያዎቻቸው ፈታኝ በመሆኑ ይስማማሉ በኬንያ ተመሳሳይ ጀማሪ ኩባንያዎች የሚያልፉበትን ሂደት ባላቸው የቅርብ ግንኙነት በቅጡ የሚያውቁት አቶ አዲስ ፈተናዎቹ በአብዛኞቹ የአፍሪካ ሀገራት ተመሳሳይ ናቸው የሚል አቋም አላቸው። ስታርታፖች አንደኛ የፖሊሲ ጉዳይ ያለ ችግር የሚያገጥማቸው ከፍሬሶሎ ሬጅስተር የማድረግ ሁለተኛ ደግሞ ትልቁ ማነቆ የሚሆነው የፋይናንስ ሽ ነው። ብዙ ጊዜ አሜሪካ ነገር ወይ ኢንቨስት ምናምን ስታርታፖች ፋንድንግ የሚያገኙት ከግለሰብ ወይ ግለሰቦች አንድ ላይ ሆነው ኢንቨስት የሚያደርጉበት አሁን እኛ አዲስ አበባ ውስጥ አዲስ ኢንቨስት ብላቸው ኢትዮጵያ ያደግ ነው። ያንን ለማድረግ ነው። ስለዚህ አንድ ስድስት ጓደኛሞች አንድ ላይ ሆነን ኢንቨስት እናደርጋለን። ያ እንደ ቬንቸር ልስ ነው። ገንዘብ ያለው ሰው ሱቅ መግዛት ይችላል ወይ የአስር ሚሊዮን ብር መኪና መግዛት ይችላል ወይ ድርጅቶች ላይ ኢንቨስት ማድረግ ይችላል። ሁሉም የራሱ ዘንችል ነው። እኛ ከኬንያ አት ሊስት አንድ አስር አስራ አምስት ዓመት ወደ ኋላ ግን ብዬ ነው። በሁሉም ሴክተር ማለት ነው። ባንኪንግ ሴክተር፣ በፊንቴክ በሁሉም ሴክተር ግን በሱ ሚሊዮ ደግሞ ኢትዮጵያ ኦልሞስት ኤቭሪቲንግ ቀስ ብለን ሁሉም ኋላ ስለምንጀምር ብዙ የምንማረው ነገሮች አሉ። ሳናጠፋ ማለት ነው ገና ከመጀመሪያችን ሌሎቹ እንዴት ሰርተውታል የምንመማር እንችላለን። ለእኛም የሆነ የትኛው ነው ብለን ነው ብዙ ፖሊሲ የምናወጣው በመንግስትም በኩል በፕራይቬት ሴክተሩን በኩል እንደዛ ነው። እኔ ብዙ ጊዜ አሁን ኬንያ ስላደግኩ፣ እዛ ብዙ ኔትወርክ ስላለኝ፣ እዛ ሄጄ አይቼ ኬንያ ውስጥ የሚያዋጣ ስራ እዚህ ኢትዮጵያ ውስጥ ያዋጣል ብዬ ነው የማምነው። ሞር ኦር ሌስ ሎካላይዝ የማድረግ ሁኔታ ነው። ለእኛ መልክ፣ ለእኛ ካልቸር፣ ለእኛ ህዝብ፣ ለእኛ ኮስት ስትራክቸሩ ምናምኑም ወደዚህ ከቀየርከው ሞር ኦር ሌስ ይሰራል ብዬ ነው የማምነው። የዚህ ያህል ልዩነት አለን ብያ የኑርልኝ ዳንቴ ካልሲ ማምረቻ ፋብሪካ እውን ሆኖ ስራ እንዲጀምር የሚያስፈልገውን የገንዘብ መጠን ከካዛና ግሩፕ ያገኘው ከአንድ አመት በፊት ነው። ይህ ለኑርልኝ ትልቅ እፎይታ ነበር። እናት ሞታ በዘጠኝ በአስር አመትህ መልሳ ብትመጣና ልጅ ብለህ ሀብራ ብትኖር ማለት አዲስም እንደዚህ አይነት ሰው ነው። ወንድም የሚሆንህ ነው። ነገር የሚያቀልል ነው የሆን ነገር ሲኖሳውሱ ኢዚቲንግስ አክቹዋሊዚም ብዙ ነገር አድርጎለታል። ዳንቴ የሚያስፈልገውን የገንዘብ መጠን ካሟላም በኋላ ካልሲ ማምረቻ ማሽኖቹን እጁ ለማስገባት ተጨማሪ አስር ወራት መጠበቅ ነበረበት። እንደ ኑርልኝ ያሉ ወጣት ስራ ፈጣሪዎችና ጀማሪ ኩባንያዎቻቸው የመስሪያ ቦታ፣ ገንዘብና የጥሬ ዕቃ እጦትን የመሳሰሉ ፈተናዎች አሉባቸው። የካዛና ግሩፕ መስራች አቶ አዲስ አለማየሁ ከከፍተኛ የትምህርት ተቋማት በብዛት የሚመረቁ ወጣቶች መኖራቸውን ጠቅሰው ስራ መፍጠር አንገብጋቢ ጉዳይ መሆኑን ያስረዳሉ። ቢሮክራሲው መሻሻል አለበት፣ እየተሻሻለ ነው፣ ግን የሚቀረው ነገሮች አሉ ብዬ አምናለሁ። አሁን አንድ ድርጅት ለመመስረት በንግድና ኢንዱስትሪ በኩል ቢሮ አስፈልግም ይላል። ገብሄት ስትሄድ ደግሞ ቢሮ ከሌለ የባትና የኢንሴንቲቭ ነበር አይሰጡም። ያ የሚጋድ ፖለሲ ነው። ለምን አንድ ድርጅት ፎርም ለማድረግ በግድ ቢሮ ተከራይ ማለት? ይሄ ለስታርትአፖች በጣም አፕፍሮንት ኮስቱ ሀይ ነው። ሁለተኛ ደግሞ ትልቁ ነገር መንግስቱም ካመነበት፣ ሌላውን ፕራይቬት ሴክተር እንዲያምንበት ፈልገ ድርጅት ላይ አንድ ሚሊዮን ብር ኢንቨስት አረግ እኔ የራሴ ገንዘብ ስ ሪስክ ደግሞ ያንን ሪስክ ሳረግ መንግስት አት ሊስት ወይ በታክስ ወይ ታክስም ካልሆነ ደግሞ አንተ አንድ ሚሊዮን ኢንቨስት ካረግ አምነህበት እኔ ደግሞ ግማሽ ሚሊዮን ብር ሊጨምር አላለና፣ እንደዚህ አይነት ኢንካሬጅ የሚያደርግ ፖሊሲ ቢወጣ በጣም ስታርታፕ ስሉ ይቀይራል ብዬ አምናለ። በጣም ብዙ ወጣቶች አሉ ከትምህርት ቤት የሚወጡ በየአመቱ። እነዚህ ወጣቶች ስራ ለመፍጠር መሮጥ አለብን ብዬ አምናለን። ስራ የሚፈጥረው ደግሞ ፕራይቬት ሴክተር ነው። ፕራይቬት ሴክተር ደግሞ ወጣቶቹ ስታርታፖቹ ናቸው። ስለዚህ እነሱም ኢንካሬጅ ማድረግ ያለብን አሁን ነው ብዬ አላለ። ከሶስት አመታት በኋላ ውጥኑ ፈሪ ያዘለት ኑርልኝ የራሳቸውን ኩባንያ ማቋቋም የሚፈልጉ ወጣት ስራ ፈጣሪዎች ሊገጥማቸው ለሚችል ውጣ ውረድ ዝግጁ ሊሆኑ ይገባል ብሏል። አንድ ኢንተርፕርነር አንድ ወጣት የሆነ ሰው አዲስ ካምፓኒ አቋቁሜ ሽጭ ገቢ አገኛለሁ ብሎ ሲያስብ አብሮ ምን ማሰብ አለበት መሰለ? በቀን ሶስቴ ይበላ የነበረውን ምግብ አንዴን ብቻ ሊበላ እንደሚችል ማሰብ አለበት የመጀመሪያው። ሁለተኛው ከአየር ጤና ሲያሳ ሙሉ ታክሲ ይጠቀም ከነበረ፣ ከአየር ጤና ጦር ኃይሎች በታክሲ ሂዶ ቀሪውን በእግሩ መሄድ መቻል አለበት። የእኔ የለመድኩት ህይወት ሙሉ ተዛብቶ ነው ነገ የምቆመው ብሎ ያንን የሚዛ የተስፋባበትን የአንድ አመት ወይም የሁለት አመት ጊዜ ሽድ አክሴፕቲንግ ከበርካታ ስራ ፈጣሪዎችና ጀማሪ ኩባንያዎች ጋር አብረው የሚሰሩት አቶ አዲስ አለማየሁ የኢትዮጵያ ውስብስብ ችግሮች፣ እድሎች ናቸው የሚል አቋም አላቸው። ከወጣቶችም የሚጠብቁት አለ። የሰው ልጅ ወንበር የሰራ መሬት ላይ መቀመጥ ስለሰለቸው ነው። ኢትዮጵያ ውስጥ ደግሞ በጣም ብዙ ችግር አለ፣ በጣም ብዙ ኦፖርቹኒቲ ያለ ብዬ ነው። ለምን ችግር ስለበዛበት አገሩ ማለት ነው። ስለዚህ እነዚህ ወጣቶች አንደኛ ና መጀመሪያ ማድረግ ያለባቸው የችግር መፍትሄ የሚፈታ ቢዝነስ አይዲያ ማምጣት ነው። ሁለተኛ በደንብ ማድረግ አለባቸው። ይህን ቢዝነስ ለመጀመር ይሄን ያህል ይፈጃል፣ ይህን ቢዝነስ ለማካሄድ ይሄን ያህል ይፈጃል። ይሄ እኛ ምን ይዘን የምንመጣው ይህን ይህን ይሄን ነው አላ አይደለ? የተወሰነ ሳክሪፋይስ ማድረግ አለባቸው ከቤተሰብ የሆነ ከራሳቸው ስኪል እንደ ጌም ይሉታል ፈረንጆቹ። ስለዚህ እንደው መቶ ሺህ ብር የሚጠይቁ ከሆነ እንደ በትንሽ እንኳን ከነሱ ሁለት ሶስት ሺህ ብር የራሳቸውን ሪስክ ቢያደረጉ ለኢንቨስተሩ ኢንካሬጅ አደርጋለሁ ግን እኔ ሁልጊዜ የምለው ነገር እናንተ ምን ይዛችሁ ትመጣላችሁ ምን ከዛም ውጭ ኮምፕሊት ማድረግ መቻል አለባቸው ቢዝነሱ ኬሱ ብዙ ጥያቄ ነው የምንጠይቃቸው እኔ አሁን አዲስ ኢንቨስት ያደረግንባቸው ድርጅት ጅምላ የሚባለው ድርጅት አሁን ያልከው ወጣቶች ናቸው ስድስት ወጣቶች ገና ከአዲስ ዩኒቨርሲቲ የወጡ ናቸው አንዳችን ስራ ገብቶ አያቁ አይዲያ እዛ ቁጭ ብለው ዩኒቨርሲቲ የሰበሰቡት አይዲያን ሪፋይን አርገው መጡ ፒች አረጉ አመንኩበት ኢንቨስት ያረኩበት ሁን አዘን እየሰራ ነው። ስለዚህ እያመኩበትና ኢንቨስት ያደረኩበት ትልቁ ምክንያት አንደኛ ልጆቹ ዲስፕሊን ናቸው፣ ሁለተኛ በአይዲያቸው በጣም ያምኑበታል፣ ሶስተኛ እኔም ኮንቪንስ ማድረግ መቻላቸው፣ አራተኛ ደግሞ ቢዝነሱ በጣም እንደሚያዋጣ ፕሩፍ ስላደረጉልኝ ሪስክ አድርጌ ኢንቨስት ያደረኩበት። እንደዚህ አይነት በጣም በጣም በሺዎች የሚቆጠሩ ወጣቶች አሉ። እኔ እንደውም ኢንካሬጅ ማድረገው ከመንግስት እኩል ሌላውም ባለሀብት እዚህ ላይ ቢገባ ልጆቹንም ይረዳል ራሱንም ይረዳል ሀገሩንም ይረዳል ብዬ አምናለሁ። አድማጮች፣ የዛሬው መሰናዶ ይህን ይመስል ነበር። እሸት የበቀለ ነኝ። ጤና ይስጥልኝ።